እኔ የመጡ ስላሴ ነዋሪ ነኝ። ሙሉ እንኳን ብጠር የተሻለ ነው። ከአርብ በፊት ነው ነገርዩ የጀመረው። ያን ወረዳ የታጠቀ ኃይል መንግስት እንግዲህ ሸኔ ብሎ የሚጠራው በመኪና ስሄድ የነበረ አንድ የአማራ ብሔር ልጅ ወደዛ በጫካ ውስጥ እንደ ሞተ ነው የሰማ ነው። ማክሰኞ ወይ ሮብ ይመስለኛል። እኔ እዛ ትቀኑን እንኳን አላወቅሁት። እንግዲህ ከዛ በኋላ በተነሳ ችግር ነው ይሄ ሁሉ ሀያ ሁለት ሰው እኛ ሰፈር ሙቷል። ከዛ በኋላ ወደ ሁለት ሰውም ቤት ተዘግቶበት አቃጥሎታል። ወደ ስድስት ሰዎች ተመተው ሆስፒታል ያሉ አሉ። ከዛ በፊትም ስድስት ሰው ደግሞ ቤታቸው ውስጥ ተረሽኗል። አራት ሰዎች ደግሞ የአንድ ቤተሰብ ናቸው። ከኛ የወንድማችን ልጅ ነው የሞተው። በጠቅላላ ወደ ሀያ ዘጠኝ ሰው እስካሁን ከኛ አካባቢ ይቷል ማለት ነው አስራ ሶስት ሰው አንድ ቦታ ነው የቀበርናቸው በታጠቁ አካላት የተገደሉት ከህጻናት እስከ አቅም ደካሞች በተለያዩ የእድሜ ክልል ውስጥ የሚገኙ ናቸው የሚሉት እኚህ ነዋሪ መንግስት ታጣቂዎች የሚንቀሳቀሱበት የአጎራባች ዳኖ ወረዳ መጥተው ከታጠቁ የማህበረሰብ አካላት ትጥቅ እንዳይፈቱ በመስጋት አስቀድሞ እንዳስፈታቸውም አንስተዋል መንግስት እዚህ ነው ኖኖ ወረዳ ውስጥ የታጠቀ ኃይል ከዳኖ ወደዚህ እየመጣ ነው በሚል ሰው መሳሪያ ይቀማቸዋል የታጠቀ ኃይል ስለሆነ በሚል ከኦሮሞ ሚሊሻም ነዋሪም መሰራ ተሰብስቦ ስለነበረ ለመከላከል እንኳን አልቻልም። ማለት ክፍተቶች ነበሩ። አሁን ሁለቱ ብሄር መካከል ቅራኔ የሚፈጥሩ ነገሮች ነበሩ። ከዛ በፊት ምንም ነገር አልነበረም። እንግዲህ በጣም የሚያሳዝን ነገር ነው አሁን እየተፈጠረ ያለው እንጂ ከዚህ በፊት ከኦሮሞ ሁኔታ አማራ ጋር የሚያጋጭ ጉዳይ አልነበረም። ግን በተጨባጭ ደግሞ የነበረው መንግስትም ቢሆን ከኛ ይሰበስብ የነበረው መሰራ ያንን የሚመጣ ሀይልን ትከላከሉበት ዘንድ ይረዳቸዋል በምን ለዚህ ለአማራ ህብረተሰብ ሲያስታሉ ነበረ የታጠቀ ሀይል ከመጣ ትከላከላላችሁ፣ በዚህ በሚል ያ ሀይል ደግሞ ያ ልጅ ስሞት፣ ያንን ሀይል ተከላከሉበት የተባለው መሳሪያ ወደ ህዝብ በማዞር ይሄ ችግር ተፈጥሯል ማለት ነው። ሌላው ልጃቸው የተገደለባቸው የአካባቢው ሚሊሻ በሰጡን አስተያየት በአይኔ አይቻለሁ ያሉት ሀያ አራት ሰዎች መገደላቸውንና ስድስት ሰዎች መቁሰላቸውን ነው። እኔ የምኖረው በመቶ ስላሴ ቀበሌ ኖኖ ወረዳ ነው። ቀኑ አርብ ጠዋት ሁለት ሰዓት ገደማ ይሆናል የማውቃቸውና የማላውቃቸውም ጭምር ከሌላ አጉራባች ቀበሌና ወረዳዎች የመጡ ተኩስ ከፈቱብኝ። ታላቁ ልጄ ሮጦ ወደ እኔ ሲመጣ ተኩሰውበት ይወድቃል። ወደ ሕክምናም ወስደን ህይወቱን መታደግ አልቻልንም። እኔ መንግስት አስታጥቆኝ ምልሻ ነኝ። እንደውም በተራ በአካባቢው ጥበቃ እናደርግ ስለነበር ለአንድ ወር ያህል እቤትም አልነበርኩም። ለችግሩ መፈጠር የሰማሁት ምክንያት ኦነግ ሸኔ የሚባሉት ታጣቂዎች ሌላ ቦታ ዳኖ የሚባል ወረዳ በአማራ ብሔር ላይ ያነጣጠረ ግድያ በመፈጸማቸው የተወሰደ አጸፋ ነው። እኛ በሰርግ በለቅሶ ተሳስበን ከመኖር ሌላ ምንም በመሃላችን የተፈጠረ ቅራኔ አልነበረም። ይህን ጥቃት የፈጸሙብን ከተለያዩ አካባቢ መምጣታቸው ከእጃቸው በወደቀ መታወቂያ ለመረዳትም ችለናል። የአይን እማኞቹ አሁን ላይ መንግስት ያስገባቸው የጸጥታ ኃይሎች አካባቢውን እያረጋጉት እንደሚገኙ ገልጸውልናል። በሰላም እንኖር የነበረ ህዝብ ራሱ በስመ አማራ ቤቱን ለቆ ወጥቷል። እሱም የኦሮሞዎቹ ቢሆን ደግሞ መቱ ስላሴ የምትባል የሆነች ትንሽ ከተማለች። ወደዛ ጠቅላላ ሰው ያለው ሁሉም ከብቱን ቤቱን ሄሉን ጥሎ ነው የጠፋው። መንግስት እንግዲህ ኃይል አስገብቷል። ሰው ወደ ሰላማዊ ኑሮ እንዲመለስ እየሰሩ ነው። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ሳህሉ ድርብሳ በተለይም ለዶቼ ቬለ እንደተናገሩት በጥቃቱ የደረሰው የጉዳት መጠንና ግጭቱን ያነሳሱት በፖሊስ እየተመረመረ ሲሆን አካባቢው ግን አሁን ላይ ወደ ሰላማዊ ሁኔታ መመለሱን ገልጸዋል። በሪባል እንጂ ኦሮሞና የአማራ ህዝብ በችግር ጊዜም በደስታ መብረ ኖር ህዝብ አሁንም አብረው እየተወያየ ያለ ህዝብ ነው። ህዝቡን መጠየቅ ይቻላል። የህዝቡ ግጭት ማለት አንችልም። ተላላኪዎችም እዚ አካባቢ ስላሉ ብሄርን ለመጋጨት ያው ይሞክራሉ፣ ግን ህዝቡ ይሄን ነገር አይቀበልም። አሁንም ኮሚቴ አደራጅቶ ይሄን ነገር እያጣረ ስለሆነ የህዝብ ግጭት ሳይሆን ትንኮሳ እንዲፈጠር ህዝብ እንዲጋጭ የሚያደርግ ስራ ነው። የሰው ህይወት አልፏል፣ ያሳዝናል። ንብረትም ቤትም ተቃጥሏል፣ እህልም ተቃጥሏል። ይህን ችግር ደግሞ ለመቅረፍ እንደ መንግስት ፀጥታ ሀይልም ጋር ሆነን ከሃይማኖት አባቶች ጋር ከወጣቶች ህዝቡ ጋር አሁን እዛ ውይይት እየተደረገ እና ወደ መረጋጋት ተመልሰዋለን። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።